የተባበሩት አረብ ኤምሬትስ ኩባንያ የሆነው አሚያ ፓወር በኢትዮጵያ በ628 ሚሊዮን ዶላር የነፋስ ኃይል ለማመንጨት ባለፈው ሳምንት ቅዳሜ ከመንግስት ጋር ስምምነት ተፈራርሟል። አሚያ ፓወር በሶማሊ ክልል በአይሻ አንድ የነፋስ ኃይል ማመንጫ ጣቢያ 300 ሜጋዋት ኃይል በማልማት ለ25 ዓመታት ለመንግስት እንደሚያቀርብ በስምምነቱ ወቅት ተገልጿል። የግል ባለሀብቶች በኃይል ልማት ዘርፍ እንዲሰማሩ ከስድስት ዓመት በፊት የመንግስትና የግል አጋርነት አዋጅ ጸድቆ ስራ ላይ መዋሉንና ይህም ኩባንያ በአዋጁ መሰረት ወደ ስራ መግባቱን የመንግስት የስራ ኃላፊዎች ለአሜሪካ ድምፅ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው። የተባበሩት አረብ ኤምሬትስ ኩባንያ የሆነው አሚያ ፓወር በኢትዮጵያ ሶማሌ ክልል በአይሻ ወረዳ ውስጥ በ628 ሚሊዮን ዶላር 300 ሜጋዋት የንፋስ ኃይል ለማመንጨት ከትላንት በስቲያ ቅዳሜ ነሐሴ 11 ቀን 2016 ዓ ም ከኢፌዴሪ የገንዘብ ሚኒስቴር ጋር ስምምነት ተፈራርመዋል። ከገንዘብ ሚኒስትሩ አሕመድ ሺዴ ጋር የኃይል ማመንጫ ፕሮጀክት ትግበራ ስምምነቱን የፈረሙት የአሚያ ፓወር ሊቀመንበር ሚስተር ሑሴን አልነዋይስ ናቸው። ስምምነቱ የተፈረመው ቀደም ሲል የግል ባለሀብቶች በኤሌክትሪክ ኃይል ልማት እንዲሳተፉ በሚፈቅደው አዋጅ መሠረት እንደሆነም የገንዘብ ሚኒስቴር ከፍተኛ የሥራ ኃላፊ የሆኑት አቶ አበበ ገብረ ህይወት ለአሜሪካ ድምፅ ተናግረዋል። ከ2018 ጀምሮ በመጣው ፍሬምወርክ መሰረት የመንግስትና የግል አጋርነት አዋጭ ወጡ ፕራይቬት ሴክተሮች ወይም የግል ባለሀብቶችም እዚህ ላይ እንዲገቡ በማድረግ ስራን ይሰራሉ። ከመንግስት የሚጠበቀው ነገር የኃይል ግዢ ስምምነትን መፈረምና ዋስና መስጠት ነው። ኃይሉን ያመነጫሉ፣ መንግስት ደግሞ ይገዛል። መንግስት የሚገዛበት ታሪፍን ተደራድረን የተስማማንበትና እዚህ ላይ የደረስን መሆን ነው 25 አምስት አመት የሚቆይ ፕሮጀክት የዊንድ ተርባይኖችን ገንብቶ ለመጨረስ ወደ 628 ሚሊዮን የአሜሪካን ዶላር የሚወስድ ቀድሞ በኢትዮጵያ የኤሌክትሪክ ኃይልን የሚያመነጨው መንግስት ብቻ እንደነበር አቶ አበበ ጠቅሰው በዚህ አዋጅ ግን የግል ባለሀብቶችም በዘርፉ እንዲሰማሩና ከነፋስ ከፀሐይና ከእንፋሎት ኃይል እያመነጩ ለመንግስት እንዲያቀርቡ መፈቀዱን ገልጸዋል። መንግስት ደግሞ የግል ባለሀብቶቹ ያመነጩትን ኃይል በግዢ የመረከብ ኃላፊነትን ይወስዳል ትርፋቸውንም በውጭ ምንዛሪ ቀይረው ከሀገር እንዲያስወጡ ዋስትና ይሰጣል ብለዋል። በመሆኑም የኤምሬቱ አሚያ ፓወር ያመነጨውን የኤሌክትሪክ ኃይል የኢትዮጵያ ኤሌክትሪክ ኃይል ለመረከብ ተስማምቷል። አሚያ ፓወር የሚገነባውንና አይሻ አንድ ተብሎ የተሰየመውን የንፋስ ኃይል ማመንጫ ጣቢያ ለ25 ዓመታት እንደሚያስተዳድረውም በኢትዮጵያ ኤሌክትሪክ ኃይል የመንግሥትና የግል አጋርነት ፕሮጀክቶች ዲሬክተር አቶ ተስፋዬ ጥላዬ ለአሜሪካ ድምፅ ገልጸዋል። ፕራይቬት ዴቨሎፐሩ ያለው ኃላፊነት ግንባታውን በራሱ ፋይናንስ ሲገነባና ከዛ በኋላ ለ25 ዓመት በሚቆይ የኦፕሬሽን ፔሪየድ ውስጥ ሎካሊ እዚህ ቢሮ ከፍቶ ሙሉ ለሙሉ ለ25 ዓመት ፕሮጀክቱን የሚያስተዳድረው ኩባንያ ሲሆናል። ስለዚህ ዋነኛው ጥቅሙ የፕራይቬት ፋይናንስን ከማምጣት በተጨማሪ ብዙ ጊዜ ከግንባታ በኋላ የሚገጥሙንን የኦፕሬሽን ላይ የሚገጥሙንን ችግሮች ሙሉ ለሙሉ ወደ ፕራይቬት ሴክተሩ እናስተላልፋለን። ከስምምነቱ ላይ ለመድረስ የአራት ዓመታት ድርድር መደረጉን ያወሱት አቶ ተስፋዬ በእነዚህ ዓመታት የፕሮጀክቱ የጥናት ሥራዎችም መጠናቀቃቸውን ገልጸዋል። አሁንም በመንግሥትና በግል አጋርነት ማዕቀፉ መሠረት ወደ ሥራ የሚገቡ በርካታ የኃይል ማመንጫ ፕሮጀክቶች መኖራቸውንም ጠቁመዋል። የገንዘብ ሚኒስቴር ከፍተኛ የሥራ ኃላፊው አቶ አበበ ገብረ ሕይወት የግል ባለ ሀብቶች በኃይል ልማት ዘርፉ እንዲሰማሩ መፈቀዱ ልዩ ልዩ ጥቅሞችን ያስገኛል ይላሉ። ይሄ ተመራጭ የሚያደርግበት ዋና ምክንያት አንደኛ የግል ሴክተሮችን እንዲጠናከሩ ያደርጋል። ሁለተኛ መንግስት ሁሉም ስራ ላይ መንግስት ብቻ ቅድሚያ ውስጥ የሚሰራበት ማዕቀፍ እየቀነሰ መሄድ አለበት። ያ ሲደረግ ካፒታል በጀትን እየቀነሰ መሄድ የሚያስችል ነው የሚሆነው። አሁን በዚህ ጊዜ ከኢኮኖሚ ሪፎርሙ ጋር መምጣቱ የሀይል ግዥ ስምምነትን ተፈራርመን ወደ ስራ የምንገባበት ሁኔታ መፈጠሩ አንደኛ የስራ ዕድል መፍጠሩ ትልቅ ነገር ነው። ከኢንቨስትመንት አንጻር መንግስት ለስራው ቤት 628 ሚሊዮን ዶላር አቬል ማድረግ አለበት። ያን ለማድረግ ትንሽ አስቸጋሪ ይሆናል ማለት ነው አሁን ካለንበት የብዙ የኢኮኖሚ ዲማንዶች አንጻር። ስለዚህ ይህን ነው ሴኪር የሚያደርግልን። ባለፈው ሳምንት ቅዳሜ በተፈረመው የ25 ዓመታት ስምምነት መሰረት አሚያ ፓወር የኃይል ማመንጫ ጣቢያ ግንባታውን በሁለት ዓመት ተኩል ጊዜ ውስጥ ያጠናቅቃል ያሉት አቶ አበበ በፊትም በአዋጁ መሰረት ከፀሐይና ከእንፋሎት የኤሌክትሪክ ኃይልን ለማመንጨት ፈቃድ ወስደው እንቅስቃሴ የጀመሩ የግል ባለሀብቶች መኖራቸውን ገልጸዋል። የአይሻ አንድ የኃይል ማመንጫ ፕሮጀክት ሲጠናቀቅ በኢትዮጵያ ከአራት ሚሊዮን በላይ የሚሆኑ ቤተሰቦችን የኃይል ተጠቃሚ እንደሚያደርግም በስምምነቱ ወቅት ተጠቅሷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ